በዓሉ በተለያዩ የመንግስት መስሪያ ቤቶች በውይይቶችና የተለያዩ ዝግጅቶች የተከበረ ሲሆን ፕሬዚዳንት ዶክተር ሙላቱ ተሾመህ የእንኳን አደረሳችሁ መልእክት አስተላልፈዋል። መላው የሀገራችን ዝቦች ክብራትና ክብራት፣ ከሁሉ አስቀድሜ በኢትዮጵያ ፌዴራላዊ ዲሞክራሲ ሪፐብሊክ መንግስትና በራሴ ስም ከብተና ስጋት ወደ ለውጥ አብነት የተሻገረች ሀገር በሚል መሪ ቃል ለሚከበረው ለአራተኛው ዓመት የግንቦት በዓል እንኳን በሰላም አደረሰ እንላለሁ። በጠቅላይ ሚኒስቴር ጽህፈት ቤት በተከበረው በዓል ላይ የተገኙት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በበኩላቸው አሁን በሀገራችን እያጣጣምነው ያለነው ዘላቂ ሰላም፣ ዋስትና ያለው ዴሞክራሲ፣ ፈጣን እድገት፣ ፈጣን ልማትና የህዳሴ ጉዞ እንድናረጋግጥ እያደረገን እለት በመሆኑ በድጋሚ እንኳን ደስ ያለን ለማለት እፈልጋለሁ። በዓሉን ምክንያት በማድረግ ዛሬ ጠዋት በብሔራዊ ሙዚየም የስዕል አውደ ርዕይ ተከፍቷል። አስተባባሪዎቹ ተከታዩን ብለውናል። ዮሐንስ ወንድራድ ከፌዴራል መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት እንግዲህ 24ተኛው አመት የግንቦት ሃያ በዓል በተለያዩ ዝግጅቶች ይከበራል። ከብተና ስጋት ተላቃ የህዳሴ የተምሳሌት የሆነች ሀገር በሚል መሪ ቃል በተለያዩ ዝግጅቶች ይከበራሉ። ከእነዚህ ዝግጅቶች መካከል የተለያዩ ሙዚቃዊ ድራማዎች በፌዴራል እና በክልል ተቋማት የሚከበሩ የኤግዚቢሽኖች እና የፓናል ውይይቶች ይከበራል። ዛሬ እንግዲህ የተከፈተው የተለያዩ ሰዓሊያን የሰሯቸውን የስዕል ውጤቶች ነው። ስዕሎቹ በአጠቃላይ ሕዳሴያችንን የሚያንጸባርቁ ባለፉት አራት ዓመታት የነበሩ እንቅስቃሴዎችን፣ የተገኙ ውጤቶችን የሚያሳዩ በሰዓሊዎች ምናብ የተሳሉ የተለያዩ ስዕሎችን ነው። አሁን ለሕዝብ ክፍቶ ነው እንግዲህ እየታዩ ያሉት ማለት ነው። በዓሉን አስመልክተን በቦሌና ስታዲየም ዙሪያ የተለያዩ ሰዎችን ለማነጋገር ጥረት ብናደርግም ፍቃደኛ ባለመሆናቸው ሀሳባቸውን ማካተት አልቻልንም። ለዶቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።